ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሐምሌ 16 2011 ዓ.ም ስርጭታችን ጀመረ። የደቡብ ብሔር ብሔረሰቦችና ህዝቦች ክልል በመሪዎቹ ጥያቄ መሠረት በወታደራዊ እዝ ስር እንዲውል ተወስኗል። መንግስት በክልሉ መንግስት ተጠይቆ ይህንን ኃላፊነት ወስዶ ማድረጉ ትልቅ ነገር ነው የሚል እምነት አለኝ። ሌላው ማህበረሰቡ ጸጥ ማለት በመሠረቱ ሰላም አለ። አሁን ኮማንድ ፖስቱ ሊሰራ የሚችለው ጸጥታ ማስከበር፣ ሰላም የሚመጣው ግን በውይይ። ሁሉም ተረባርቦ አሁን ሁኔታውን ወደ ማረጋጋት እያለ ነው። ሲዳማ በዚህ ሁኔታ እያለ ማለት ትናንትና ዛሬ፣ ትናንት ወዲያ በነበረው ሁኔታ ኮማንድ ፖስት የሚጋብዝ ነገር ያለው የሐዋሳ ዩኒቨርሲቲ መምህራን ዶክተር ከበደ ተክለሚካኤልና አቶ ፍላታ ጊጊሶ የሰጧቸውን ሐሳቦች ነው የሰማችሁት። በአብይ ርዕስ ዘገባ ይዘናል። መንግስትና ሌሎች ባለድርሻ አካላት ከሁሉ አስቀድሞ በሀገር ሰላምና መረጋጋትን ለማስፈን እንዲሰሩ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ጥሪ ያቀረበ። ከጥያቄ ጋር ምንም ግንኙነት በሌላቸው ሰላማዊ የህብረተሰብ ክፍሎች ላይ የደረሰው ጉዳት አሳዛኝና አሳፋሪ ከመሆኑም በላይ እንደ ሀገር የደረስንበትን አስከፊ ደረጃ የሚጠቁም ነው። አቶ አበባ አካሉ የኢዜማ ዋና ጸሐፊ ናቸው። በመጽሔት ዘገባ ይዘናል። ጤና ይስጥልን አድማጮች፣ እንደምን አምሽታችኋል? አስተናጋጆቻችሁ አዲሱ አበበና፣ ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሶሎሞን አባተ ነን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን አዳምጡ። አህዱ ራዲዮ 94.3 ላይም በቀጥታ ልታዳምጡን ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና አዲሱ ያሰማናል። የደቡብ ብሔር ብሔረሰቦችና ሕዝቦች ክልል በመሪዎቹ ጥያቄ መሠረት ቀደም ሲል እንደገለጽነው በወታደራዊ እዝ ስር ውሏል። እርምጃው የተወሰደው ሰሞኑ በሲዳማ ዞን በተቃዋሚዎችና ጸጥታ ኃይሎች መካከል በነበረው ግጭት ሕይወትና ንብረት ከጠፋ በኋላ ነው። አብይ ርዕስ ላይ ዘገባን ይኖረናል። የኬንያ የገንዘብ ሚኒስትር በሙስና ወንጀል ተጠርጥረው ፍርድ ቤት ቀረቡ። ሄንሪ ሮች ፍርድ ቤት የቀረቡት በኬንያ ሊገነባ የታቀደውን ገንዘብ አላግባብ በማባከን ተግባር ተጠርጥረው መሆኑን የአገሪቱ አቃቤ ሕግ አስታውቋል። እናም ሚስተር ሮች ዛሬ ከግብረ አበሮቻቸው ጋር ፍርድ ቤት ቀርበዋል። ገልሞ ዳዊት ተጨማሪ ዘገባ አድርሶናል። የኬንያ ገንዘብ ሚኒስትር ሄንሪ ሮቲች ከግብረ አበሮቻቸው ጋር በሙስና ወንጀል ተከሰው ዛሬ ፍርድ ቤት ቀርበዋል። ሮቲች ከኬንያ ገንዘብ ሚኒስቴር መስሪያ ቤት እንዲሁም ከሌሎች መስሪያ ቤቶች ጋር በሙስና ቅሌት ተሳትፈዋል ተብለው ከተጠረጠሩ 28 የመንግስት ኃላፊዎች ጋር ተከሰው ዛሬ ናይሮቢ የሚልማን ፍርድ ቤት ቀርበዋል። ከ28 ተከሳሾች 16ስቱ ለችሎት የቀረቡ ሲሆን ክሱ በስማቸው ያለው ሮቲችን ጨምረው ሁሉም ተከሳሾች ክሱን አስተባብለዋል። የኬንያ አቃቤ ህግ ዲሬክተር ኖርዲን ሀጂ ትላንት በሰጡት መግለጫ የኬንያ ገንዘብ ሚኒስቴርን ጨምሮ ሁለት ሚኒስቴር መስሪያ ቤቶችና በርካታ የመንግስት ድርጅቶች በሙስና መረቡ እጃቸው አለበት ሲሉ ከሰዋል። አቃቤ ህጉ ክሱን ሲያብራሩ የኬንያ ገንዘብ ሚኒስቴር ለግድብ ግንባታ ሊውል የሚገባውን 180 ሚሊዮን ዶላር ወይም 19 ቢሊዮን ሺሊንግን በሙስና መዝብረዋል ብለዋል። ክሱ ሲነበብ ሮቲችና በክስ መዝገባቸው የተጠቀለሉ ሌሎች የመንግስት ኃላፊዎች መንግስትን በማታለል አገሪቱ የፕሮጀክት ስራን ለመቆጣጠር ያስቀመጠችውን ሕግ በመጣስ የኢንሹራንስ ፖሊሲን በማምታታትና በመሳሰሉት መከሰሳቸው ታውቋል። ግድቡን ለመስራት የጣሊያን ኩባንያ እንዲገነባው ታቅደው የነበረ ሲሆን የኬንያ አቃቤ ሕግ ጠፋ ስለተባለው የህዝብ ገንዘብን ለማስመለስ ከጣሊያን እንዲሁም ከእንግሊዝ መንግስት ድጋፍ መጠየቁን ዲሬክተር ኑርዲን ሀጂ ገልጸዋል። ኦዲፒፒ የተለያዩ አካላትን ለድጋፍ ጠይቋል፣ እንግሊዝንና የተለያዩ ዓለም አቀፍ ተቋማትን ጨምሮ። ታራሚዎቹ በመታሰራቸው ምክንያት የተፈጠረው ሁኔታ ወደ ሌላ ሁኔታ እንዳያመራ የወሰድነው እርምጃ ነው። ሮቲችና ጸሐፊያቸው ዛሬ ሚሊማኒ ፍርድ ቤት ቀርበው የቀረበባቸውን ክስ ካስተባበሉ በኋላ 145 ሺህ ዶላር ዋስ ገንዘብ ከፍለው ተለቀዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ገልሞን አመሰግናለሁ። እንደ አውሮፓ አቆጣጠር ባለፈው ግንቦት 11 ቀን ቦሳሶ ውስጥ በደረሰው ጥቃት ኒውዮርክ ታይምስ ጋዜጣ ባቀረበው የቃታር አስተያየት ሶማሊያ እንደምትስማማ አስታወቀች። በጥቃቱ 11 ሰዎች መሞታቸው የተገለጠ ሲሆን ለጥቃቱ ከእስላማዊ መንግሥት ነኝ ባዩ ጋራ ንክኪ ወይም ግንኙነት ያለ የሶማሊያ አንድ አማጺ ቡድን ኃላፊነት ወስዷል። የሶማሊያ ውጭ ጉዳይ ሚኒስትር አህመድ ኢሴ አዋድ የቃታር አምባሳደር ከሶማሊያ ባለስልጣናት ጋር ሞቃዲሾ ውስጥ መገናኘታቸውን ገልጠው ቃታር ይህን አይነት ድርጊት እንደማትፈጽም አምባሳደሩ ገልጠውላቸዋል። ይህ በእንዲህ እንዳለ በምዕራብ ሞቃዲሾ በምትገኘው አፍጎዬ ከተማ የተቀበረ ቦምብ ፈንድቶ ዛሬ በደረሰ አደጋ ስምንት ሰዎች መሞታቸው ታውቋል። የታች ሸበሌ ክልል ምክትል አዛዥ አብዲ ፋታህ ሃጂ አብደላ ለአሜሪካ ድምፅ ሶማሊኛ አገልግሎት በሰጡት ቃል ወተት የጫነ ተሽከርካሪ በተቀበረ ፈንጂ ላይ በመሄዱ ውስጡ የነበሩት ስምንቱም እንዳለ ሞተዋል ብለዋል። የሞቱት ሦስት ወንዶችና አምስት ሴቶች በቀንድ ከብት ርቢ የሚተዳደሩ ሲሆኑ ከአፍጎዬ ስድስትና ሰባት ኪሎ ሜትር ወጣ ብላ በምትገኘው ዶንካ ይኖሩ የነበሩት። እነዚሁ ሰለባዎች የክልሉ ምክትል ገዢ እንዳስረዱት ወተት ከመኖሪያቸው ዋና ልዊን ወደ ሞቃዲሾ ሲያጓጉዙ ነበር አደጋ ላይ የወደቁት። ባለሥልጣናት በሰጡት ቃል ቀደም ባለውና 17 ሰዎች ሞተው ሌሎች 44 በቆሰሉበት ጥቃት አልሻባብ ተጠያቂ ነኝ ማለቱን አስታውሰው ማንኛውም ከእሱ ከራሱ ራስ አይወርድም ብለዋል። የሱዳን ወደ አዲስና ሲቪል አስተዳደር የመጓዝና የመሸጋገር ስርዓት እንዲህ ቀላል እንዳልሆነ አንድ ከፍተኛ የዩናይትድ ስቴትስ ባለሥልጣናት ተናገሩ። በሱዳን የዩናይትድ ስቴትስ ልዩ መልእክተኛ ዶናልድ ቡዝ ናቸው ያሉት ከአልበሺር የስልጣን መወገድ ወዲህ ሀገሪቱ ውስጥ የደረሰው የተደረሰ ስምምነት ከብዙ ማለትም ከሰባት ወራት አለመረጋጋት በኋላ የተገኘ እንደሆነም ታውቋል። እናም ስምምነቱ በራሱ ገና ብዙ ውይይት ሊደረግበት እንደሚገባ ነው ቡዝ ያስታወቁት። ስደተኞችና ፍልሰተኞች ሊቢያ ውስጥ በዘፈቀደ በቁጥጥር ስር መዋላቸው እንዲገታ የአውሮፓ መንግስታት ያደረጉትን ውሳኔ የተባበሩት መንግስታት የስደተኞችና ፍልሰተኞች ጉዳይ መስሪያ ቤት በደስታ ተቀብሎታል። የበርካታ የአውሮፓ ሀገሮች የሀገር ውስጥና የውጭ ሀገር ሚኒስትሮች ትናንት ሰኞ ፓሪስ ላይ ባደረጉት ስብሰባ በሜዲትሬኒያን ባህር ላይ የፍልሰተኞች ህይወት እንዳይጠፋ ለመከላከል በቁርጠኝነት እንደሚሰሩም ተናግረዋል። ሊሳ ሽላይን ከጄኔቫ ለቪኦኤ ያጠናቀረችውን ዘገባ ቆንጅታየት ታቀርባለች። የሚኒስቴሮች ስብሰባው ለመካሄዱ ምክንያት የሆነው በቅርቡ ከሊቢያ ዋና ከተማ ከትሪፖሊ አቅራቢያ ታጁራ ውስጥ የሚገኘው የማቆያ ማዕከል ላይ የደረሰው የቦምብ ጥቃት ነው። ሀምሳ ስደተኞችና ፍልሰተኞች ተገድለዋል፣ ከመቶ ሰላሳ በላይ ደግሞ ቆስለዋል። የሚበዙትም አፍሪካውያን ናቸው። ፓሪስ ላይ የተሰበሰቡት የአውሮፓ መንግስታት የደረሱበት ስምምነት የመጀመሪያ አዎንታዊ እርምጃ ነው ብለዋል የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ችግሩ መፍትሄ እንዲያገኝ ግን ብዙ ስራ እንደሚጠብቅም አክሏል። በቁጥጥር ስር የዋሉት ፍልሰተኞችና ስደተኞች ታጁራ ላይ እንደታየ ሁሉ ለእንግልት፣ ለጥቃት፣ ለግድያም ጭምር የተጋለጡ መሆናቸውን ዩኤንኤችሲአር ያስገነዝባል። የድርጅቱ ቃል አቀባይ ቻርሊ የክስሊ ባህር ላይ የሚያዝም ሆነ የሚደረስለት አንድም ሰው ወደ ሊቢያ የማቆያ ማዕከል እንዲመለስ መደረግ የለበትም ብለዋል። በአሁኑ ጊዜ ወደ ሊቢያ የሚመለሱት ስደተኞችና ከተለያዩ አካባቢዎችም ፈልሰው የመጡት እነኚህ አብዛኞቹ በሊቢያ የጠረፍ ጥበቃ ደርሰውላቸው ያወጧቸው ወይም የያዟቸው ናቸው። መታሰራቸው እስከ ቀጠለ ድረስ የጠረፍ ጥበቃው የሚያገኘው ማናቸውም የመንግስታት ድጋፍ ያን ድርጊት ማቆሙ እንደ ቅድመ ሁኔታ መቀመጥም ይኖርበታል። ፍልሰተኞችን ከባህሩ ላይ ደርሶ ሕይወታቸውን የማትረፉ ስራ ይበልጡን መንግስታዊ ላልሆኑ ድርጅቶችና የንግድ መርከቦች መተው ዩኤንኤችሲአርን ማሳሰቡን እና ያ አካሄድ መለወጥ እንዳለበት ቃል አቀባዩ አክለው አስገንዝበዋል። ቆንጅትን አመሰግናለሁ። በመጨረሻም ዜና እረፍት የመጀመሪያው በትግራይ በሰላማዊ መንገድ የሚንቀሳቀሰው የአረና ትግራይ ፓርቲ ሊቀመንበር የነበሩት አቶ ብርሃኑ በርሀ አረፉ። የአቶ ብርሄ ብርሃኑ የቀብር ስነስርዓትም በትናንትና ዕለት በመቀለ ተፈጽሟል። ሙሉጌታ አጽባሃ ዝርዝሩን ልኮልናል። አቶ ብርሃኑ በርሀ ይፍጠር ባደረባቸው ህመም ሲታከሙ ከቆዩ በኋላ በአሜሪካ ሀገር ለተሻለ ህክምና በሄዱበት ሐምሌ 3 2011 ዓ ም ህይወታቸው አልፏል። የቀብር ስነ ስርዓትም በትናንትናው ዕለት በመቀለ ከተማ ጽርሃ አርያም ቅዱስ ገብርኤል ቤተ ክርስቲያን ወዳጅ ዘመድ፣ የትግል አጋሮቻቸውና ሌሎች በተገኙበት ተፈጽሟል። በትግራይ ክልል ሰሐርት ሳምሮ ወረዳ አድ ደቅ ዓላ በተባለ መንደር በ1953 ዓ ም ነበር የተወለዱት አቶ ብርሃኑ በርሀም በ1968 ዓ ም የህዝባዊ ያ ሓርነት ትግራይ ህወሓት ህቡእ የከተማ አባል በመሆን ነበር ፖለቲካዊ እንቅስቃሴ የጀመሩት። በፖለቲካዊ እንቅስቃሴያቸው ከ1971 እስከ 1978 ዓ ም ታስሯል። በአጋዚ ኦፕሬሽን ነበር ከእስር የወጡት። ከእስር እንደወጡም ከህወሓት ጎን በመሆን ታግሏል። ከመንግስት ለውጥ በኋላ ደግሞ የትግራይ ክልል ምክር ቤት አባልና የክልሉ ፍትህ ቢሮ ምክትል ኃላፊ በመሆን ሰርቷል። ከመንግስታዊ ስራ በመውጣትም የግል የጥብቅና ስራ ጀምሯል። በህግ እውቀታቸውና ለህግ ጠበቃ በመሆን እንደሚታወቁ ነው የህይወት ታሪካቸው የሚያሳየው። እንዲሁም ላመኑበት አቋም በጽናት የሚታገሉ እንደነበረ ይገልጻል። ፖለቲካዊ እንቅስቃሴም በ1997 ዓ ም በኢትዮጵያ በተካሄደ ምርጫ በግል ተወዳድሯል። በትግራይ ክልል የመጀመሪያ በሰላማዊ መንገድ የተቃዋሚ ፓርቲ አረና ትግራይ ከመሰረ አንድ ሆነው ፓርቲው በሊቀመንበርነትም ለሶስት አመታት መርቷል። አቶ ብርሃኑ በርህም ከሊቀመንበርነት በ2009 ዓ ም አጋማሽ ከወረዱ በኋላ ህይወታቸው እስካለፈበት ጊዜ የፓርቲው ማዕከላዊ ኮሚቴ አባል ነበሩ። በ58 ዓመታቸው ህይወታቸው ያለፈ አቶ ብርሃኑ በርህ የአራት ልጆች አባት ነበሩም። ለአሜሪካ ድምጽ ሙልጌታ ጽብሀ መቀለም። ሙልጌታ እናመሰግናለን። አድማጮች ዜናው አበቃ። ከአሜሪካ ድምፅ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ በናይል ሳትም ቪኦኤ 24 ላይ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። አሀዱ ራዲዮ 943 ላይ እንገኛለን። የምንታወቅበትን የሞራል ከፍታ ስለ እውነት መቆምንና ሚዛናዊነትን በእጅጉ መጠበቅና ማጥበቅ ይኖርብናል። ምክትል ጠቅላይ ሚኒስትር ደመቀ መኮንን በአማራ ክልል አዲሱ ፕሬዚዳንት የሹመት ስነ ስርዓት ላይ ከተናገሩት የተወሰደ ነው። በመጽሔት ዘገባ ይዘናል። ሕግ አውጪዎቹም ደግሞ ያንን እድል ለተጎጂ ቤተሰቦች መስጠታቸው በእርግጥም የተፈጠረውን አደጋ እና በዛም አደጋ የተጎዱት ሰዎች እነማን እንደነበሩ የተጎዱት ሰዎችን ደግሞ የያጡት ሰዎች ምን አይነት ፔንፉል የሆነ ሀዘን እያሳለፉ እንደሆነ መረዳት ይችላል ያስባለሁ። የቱ ጋ ነው ይሄ ስህተት ሊፈጠር የቻለው? ምን አይነት አቋራጭ መንገዶችን ነው እንደ ቦይንግ ያሉ አምራች ድርጅቶች የተጠቀሙት? ያ እንዳይሆን ለወደፊቱ ትልቅ የሆነ እርምጃዎችን በመውሰድ እንደዚህ አይነት አደጋዎች እንዳይደርሱ ያደርጋል። በህጉም በኩል ቦይንግ ኃላፊነት እንዲወስድ በማድረጉ ላይ ትልቅ እንደምታ ይኖረዋል። በቢሾፍቱ የአይሮፕላን አደጋ ወንድማቸውን ያጡት አቶ ዘካርያስ አስፋው እና የህግ አማካሪያቸው አቶ ሼክስፒር ፈይሳ ናቸው። የሰማችኋቸው የተጎጂ ቤተሰቦች አባላት ባለፈው ሳምንት በዩናይትድ ስቴትስ የተወካዮች ምክር ቤት የሰጡትን የማኝነት ቃል ሂደትና የቅርብ ጊዜውን የቦይን ቃል ተንተርሶ ከሰጡት አስተያየት የተቀነጨበ ነው። ዝግጅት ይዘናል። አሁን አድማጮች፣ የዕለቱ አባይት የኢትዮጵያና ና አለም አቀፍ ዜና ወደሚተነተኑበት ወደ መጽሄቱ ክፍለ ጊዜ እንሸጋገራለን። ቀዳሚውም የዕለቱ አብይ ርዕስ ይሆናል። የደቡብ ብሔር ብሔረሰቦችና ህዝቦች ክልል በመሪዎቹ ጥያቄ መሠረት በወታደራዊ እዝ ሥር እንዲውል ተወስኗል። እርምጃው የተወሰደው ሰሞኑን ሲዳማ ዞን ውስጥ በበርካታ አካባቢዎች ብዙ ሕይወት የጠፋበትና ንብረት የወደመበት ሁከት እንዲሁም ከጸጥታ ኃይሎች ጋርም ግጭት ከተፈጠረ በኋላ ነው። ዮናታን ዘብዴዎስ ተጨማሪ አለው። በአገሪቱም ሆኔ በክልሉ የተጀመረው የለውጥ እንቅስቃሴ እየጎለበተ መሄዱን የጠቀሰው መግለጫ በተቃራኒው ግን የለውጥ ተፃራሮችና የለውጡን ሂደት በአግባቡ አልተረዱም የተባሉ አካላት ሁከትና ብጥብጥ በተለያዩ መነሻ በክልሉ አስነስተዋል። ለውጡን ተከትሎ የክልሉ ብሔርና ብሔረሰቦች በበርካታ አካባቢዎች የተለያዩ መነሻ ያላቸውን ጥያቄ ሲጠይቁም ቆይተዋል። የዞንና የልዩ ወረዳ ጥያቄዎች በሰላማዊና ህጋዊ መንገድ እንዳይመለስ የየራሳቸውን ፍላጎት መነሻ ያደረጉ ኃይሎች በተሳሳተ መንገድ የህዝቡን ስሜት መምራት ለእልቅት፣ ለውድመት፣ ለመፈናቀልና ለዘረፋ ህዝቡን ዳርጓል በማለት ይገልጻል። በዚህም ዜጎች ከፍተኛ የኢኮኖሚ፣ የማህበራዊና ስነልቦናዊ ቀውስ ውስጥ ገብተዋል። ከዚህም ባሻገር ህገ መንግስታዊና ህጋዊ ስርዓቶች እንዲሁም በመደበኛ መንገድ የህግ የበላይነት በአግባቡ እንዳይከበርና የዜጎች ደህንነት እንዳይረጋገጥም ችግር ተፈጥሯል። በቅርቡ በክልል የመደራጀት ጥያቄ ላይ በተደረገው ጥናት መሰረት የክልሉ መንግስትና መሪው ድርጅት ድህድን ለማለት ነው። ጥያቄውን ለመመለስ በሚያደርገው አካሄድ ላይ በአንዳንድ አካባቢዎች ሁከት፣ ብጥብጥ፣ ህገወጥነት፣ ንብረት ማውደም፣ ዘረፋ እንዲሁም ህይወት ማጥፋትና አካል የማጉደል ወንጀሎች ተፈጽሟል። በሌላ በኩል ያልተፈቀዱ ሕገወጥ ሰልፎች ለማድረግ ግፊቶች በበርካታ አካባቢዎች እየታየ እንደሚገኝም ይገልጻል። ከዚህም በተጨማሪ በአንዳንድ አካባቢዎች የታጠቁ የጸረ ሰላም ኃይሎችና በሕገወጥ መንገድ የታጠቁ ግለሰቦችና ቡድኖች ጸጥታውን በማወክ የህዝቦችን ሰላምና ደህንነት አደጋ ውስጥ እየጣሉ ይገኛል ብሏል መግለጫው። ከዚሁ ጋር ተያይዞ የጸጥታው ኃይሉ በአንዳንድ አካባቢ የተፈጠረውን የጸጥታና የሰላም ችግር ወይም የሰላም ቀውስ ለማረጋጋት በሚንቀሳቀስበት ጊዜ መስዋዕትነት እያስከፍለ ነው ያለው። ከዚሁም ባሻገር መደበኛ የጸጥታ መዋቅሩ በየአካባቢው ያለውን የጸጥታ ሥራውን ለመከወንና የህግ የበላይነትን ለማረጋገጥ የሚያደርገው እንቅስቃሴ ደካማና ውጠታማ ያለመሆኑ ብቻም ሳይሆን በአጀንዳዎች የተሸበበ መሆኑ ችግሩን የከፋ ያደርገዋል። ስለሆነም የክልሉ ብሔር ብሔረሰቦችና ህዝቦችን ሰላምና ደህንነት ለማረጋገጥ በክልሉ የተረጋጋ አምራር ለመስጠት ምቹ ሁኔታ ለመፍጠር ህዝቦች ያነሳቸውን ጥያቄዎች በሰላማዊና ህጋዊ መንገድ ለመመለስና በክልሉ በሁሉም አካባቢዎች የህግ በላይነትን ለማስፈን እንዲቻል በክልሉ ባሉ በሁሉም ዞኖች በሐዋሳ ከተማ አስተዳደርና ልዩ ወረዳዎች የጸጥታው ስራ በፌዴራል የጸጥታ ኃይል ቁጥጥር ሥር ሆኖ በጊዜያዊ ኮማንድ ፖስት እንዲመራ የክልሉ መንግስት በጠየቀው መሰረት የፌዴራል ጸጥታ ምክር ቤት ከሐምሌ 15 2011 ዓ ም ጀምሮ ተግባራዊ ሊደረግ ወስኗል። በዚህ መሰረትም ሁሉም የክልሉ ዞኖች ከተማ አስተዳደሮችና ልዩ ወረዳዎች ከሐምሌ 15 2011 ዓ ም ጀምሮ ተግባራዊ የሚደረግ መሆኑን የክልሉ መንግስት አስታውቋል። የኮማንድ ፖስቱ ዝርዝር መረጃዎች ይፋ እንደሚደረጉ የሚገልጸው ይሄው መግለጫ ስራው ውጤታማ እንዲሆንና በአጭር ጊዜ ውስጥ ወደ ቀድሞ ሰላም ለመመለስ እንዲቻል መላው አመራሮች፣ በየደረጃው ያለው የጸጥታ መዋቅርና መላው የክልሉ ህዝብ እንዲተባበርም ጠይቋል። ክልሉ በኮማንድ ፖስት እንዲመራ መታወጁን ተከትሎ ቪኦኤ ከሐዋሳ ዩኒቨርሲቲ ያነጋገራቸውን ምሁራን ከግራና ቀኝ ቆመዋል። የሐዋሳ ዩኒቨርሲቲ መምህር የሆኑት ዶክተር ከብሬት ተክለሚካኤል ክልሉ በኮማንድ ፖስት እንዲመራ መወሰኑ ሰላማዊ እንቅስቃሴ እንዲኖር ያደርጋል ብለው እንደሚያምኑ ተናግሯል። አገር ሲኖር ነው ሁላችንም ወጥተን መግባት የምንችለው። ስለ ሰላም፣ ስለ እድገት፣ ስለምን የምንጠይቀው። ስለዚህ በአሁን አካሄድ ሰው የሚጠይቃቸው እንትኖች ዋስትና የለንም። ምንድ ነው ዋስትናችን የሚል ነው። ኢንተርቪው የሰማ ነው እና በስጋት ውስጥ የተቀመጠ ሕዝብን ይዘህ አገር እመራለሁ ማለት ከባድ። ይሄ መሰረታዊ። ሌላው ደግሞ የተለያዩ የህዝብ ጥያቄዎች በተለያየ መልክ ነው ማኒፌስት የሚያደርጉት። አንደኛው ጠይቆ እንዲህ ካደረገ እና ምንም ካልተባለ ሌላኛውም ሌላ ጠይቆ የፈለገውን ሊያደርግ ይችላል። ወደዛ ስርዓት አልበኝነት ሊያመራ ስለሚችል መንግስት በክልሉ መንግስት ተጠይቆ ይህንን ኃላፊነት ወስዶ ማድረጉ ትልቅ ነገር ነው የሚል እምነት አለኝ። ሌላው ማህበረሰቡን ጸጥ ማለት በመሰረቱ ሰላም አለ። አሁን ኮማንድ ፖስቱ ሊሰራ የሚችለው ጸጥታ ማስከበር፣ ሰላም የሚመጣው ግን በውይ በሌላ በኩል በዩኒቨርሲቲው የህግ መምህር አቶ ፍላት አግግሶ በበኩላቸው ኮማንድ ፖስት መታወጅ አልነበረበትም ብለው እንደሚያስቡም ገልጿል። ሁሉም ተረባርቦ አሁን አሁን ሁኔታው ወደ ማረጋጋት እየሄደ ነው ያለው። በዚህ ሁኔታ እያለ ማለት ትናንትና ዛሬ ትናንት ወዲያ በነበረው ሁኔታ ኮማንድ ፖስት የሚጋብዝ ነገር ያለው ባይነኝ እንግዲህ እንደነገርኩ አጠቃላይ ሀገሪቱ ሁኔታ አለመረጋጋት ክልሉም ውስጥ ያሉ የተለያዩ ቦታዎች የሚመጡ የተለያዩ ጥያቄዎች ፈርታይል ግራውንድ ያለ ሊያስመስግን ይችላል። ግን የመብት ጥያቄዎች ናቸው፣ በተቻለ መጠን ሰላማዊ ሰልፎች ናቸው ሲካሄዱ የነበሩት። በስዳም አካባቢም የነበረው አርሚው ፕሮቮክ ባያረግ ኖሮ ተመሳሳይ ይሆን ነበርና ያ የተፈጠረው ተፈጥሮ አሁን ኮንትሮል እየተደረገ ባለበት ሁኔታ በሶማሊ ውስጥ እናስተዳድራለን የምለው እንደ ህግ ባለመሆን የሚጋብዙ ሁኔታ የለም ባይነኝ። የክልሉን ህዝቦች ሰላምና ደህንነት ለማረጋገጥ ሲባል ነው የታወጀው ነው የሚለው መግለጫው እና አብሮ በሚኖሩ ህዝቦች መካከል ጥርጣሬ እስኪፈጥር ድረስ የተፈጠረ ነገር አለና ሰላም እንዲወርድ ለማድረግ ምቹ ሁኔታ ለመፍጠር ሲባል ነው የታወጀው ነው የሚለው፣ እና ከእሱ አንጻርስ እንዴት ነው የሚያዩት? አሁን በመደበኛው የህግ ማስከበር ስርዓት ማስከበር የሚቻለው ባይነኝ። ዶክተር ከበደ ግን በዚህ ሀሳብ አይስማሙም። መደበኛው የጸጥታ ኃይል የጠራ ስለመሆኑ ማረጋገጫ የላቸውም። ኮማንድ ፖስቱ በሁሉም የክልሉ አካባቢዎች መታወጁና የገዛ ገደቡ አለም መገለጡም የህዝቦችን ሰላምና ደህንነት በዘላቂነት ለማረጋገጥ እንደሚረዳም ተናግሯል። የአሜሪካ ድምጽ ራዲዮ፣ ዮናታን ዘብድዮስ ሐዋሳም። አመሰግናለሁ ዮናታን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የመጽሔቱ ዘገባዎች ይቀጥላሉ። መንግሥትና ሌሎች ባለድርሻ አካሎች ከሁሉ አስቀድመው በሀገር ሰላምና መረጋጋትን ለማስፈን እንዲሰሩ የኢትዮጵያ ዜጎች ለማኅበራዊ ፍትህ ፓርቲ ኢዜማ ጥሪ አቅርቧል። በሲዳማ ዞንና በሌሎችም የአገሪቱ ክፍሎች ችግር የፈጠሩ ኃይሎችንም ጉዳይ መንግሥት አጣርቶ ለሕግ እንዲያቀርባቸው ጠይቋል። መለስካቸዋማ ዝርዝሩን ልኮልናል። የኢትዮጵያ ዜጎች ለማኅበራዊ ፍትህ ፓርቲ ኢዜማ ዛሬ ረፋዱ ላይ በጠራው ጋዜጣዊ መግለጫ ያሰራጨው ጽሑፍ ያተኮረው እየተባባሰ መጥቷል ባለው በሰላም እጦት ላይ ነው። በተለይም ሰሞኑን በደቡብ ብሔሮች ብሔረሰቦችና ሕዝቦች ክልል የሲዳማ ዞንን የክልልነት ጥያቄ ተከትሎ የተነሳው ግጭትና የደረሰው ጉዳት የመግለጫው ዋና ማጠንጠኛ ነጥብ ነው። በኢዜማ እምነት የሀገሪቱን የተለያዩ ችግሮች ለመፍታት አስቀድሞ ምቹ ሁኔታ መፈጠር አለበት የሚል ይመስላል። የጋዜጣዊ መግለጫውን ጽሑፍ በንባብ ያሰሙት የፓርቲ ዋና ፀሐፊ አቶ አበበ አካሩ ናቸው። ኢዜማ የነዚህ ሁሉ ችግሮች መነሻ በተወሰነ ደረጃ አሁን በስራ ላይ ያለው ህገ መንግሥት እንደሆነ እና የሀገሪቱ ዘርፈ ብዙ ችግሮች በዘላቂነት የሚፈቱት በዚህ ህገ መንግሥት ውስጥ አሉ የሚባሉ ችግሮች ሲሻሻሉ እንደሆነ ያምናል። ሆኖም አሁን ሀገሪቱ ውስጥ ባለው ያለመረጋጋት ሁኔታና በእውነተኛ ዲሞክራሲያዊ ምርጫ የህዝብ ወኪሎች በሌሉበት በህገ መንግሥቱ ዙሪያ ያሉ ጉዳዮችን በሰከነና በሰለጠነ መንገድ ችግሮቹን መፍታት ይቻላል ብለን አናምንም። ስለዚህ በስልጣን ላይ ያለው መንግስት እና ሌሎች ባለድርሻ አካላት ከምንም በፊት ለሀገራዊ መረጋጋትና ሰላም እንዲሁም ዲሞክራሲያዊ ምርጫ የሚደረግበት ሁኔታ እንዲኖር ቅድሚያ ሰተም ሁላችንም የሚጠበቅብንን ኃላፊነት እንድንወጣ ጥሪያችንን እናስተላልፋለን። ኢዜማ ሰሞኑን በደቡብ ብሔሮች ብሔረሰቦችና ህዝቦች ክልል የሲዳማ ዞን የክልልነት ጥያቄን ተከትሎ የተፈጠረው ውድመትና የህይወት መቀጠፍ ከተነሳው ጥያቄ ጋር ግንኙነት እንደሌለው ገልጾ በስም ባይጠቅስም ግጭቱ እንዲቀሰቀስ የገፋፉ ኃይሎች እንዳሉ ይጠቁማል። እነዚህ ኃይሎችም ኃላፊነቱን እንዲወስዱ ይጠይቃል። ከቀናት በፊት ከሲዳማ ዞን የክልልነት ጥያቄ ጋር ተያይዞ በዞኑ በተለያዩ ወረዳዎች በሚኖሩ የተለያዩ የህብረተሰብ ክፍሎች ላይ እጅግ አሳዛኝ ጉዳት ደርሷል። የዜጎች ህይወት ጠፍተዋል፣ በርካታ ንብረት ወድሟል፣ ቤተ እምነቶች ተቃጥለዋል። ከጥያቄ ጋር ምንም ግንኙነት በሌላቸው ሰላማዊ የህብረተሰብ ክፍሎች ላይ የደረሰው ጉዳት አሳዛኝና አሳፋሪ ከመሆኑም በላይ እንደ ሀገር የደረስንበትን አስከፊ ደረጃ የሚጠቁም ነው። ይህ ጉዳት ከመድረሱ ፊት አደጋ እንዳለ በቂ ምልክቶች የታዩ ቢሆንም ኢ መደበኛ በሆኑ ቡድኖች ዜጎች ላይ ጉዳት እንዲደርስ ግፊት ያደረጉ የፖለቲካ ኃይሎች ለደረሰው መጠነ ሰፊ ጉዳት ኃላፊነት ሊወስዱ ይገባል ብለን እናምናለን። መንግስት አጥፊዎችን ለህግ እንዲያቀርብና ለህዝብም ይፋ እንዲያደርግ ኢዜማ ጥያቄ አቅርበዋል። አቶ አበባ ካሉ መንግስት አሁን በሲዳማ ዞንም ይሁን በሀገሪቱ የተለያዩ አካባቢዎች ለተፈጠሩ ችግሮች አፋጣኝ ፖለቲካዊና ህጋዊ እርምጃ በመውሰድ በዚህ ጥፋት እጃቸው ያለበትን አካላት ሁሉ የህግ አግባቡን በመከተልና በተገቢው አካላት በማጣራት ለፍርድ እንዲያቀርብና ለህዝብ እንዲያሳውቅ ጥሪ እያቀረብን፣ ችግር የፈጠሩት አካላት ለተጎጂዎች ተገቢውን ካሳ እንዲከፍሉ እንጠይቃለን። በቀጣይም በሌሎች አካባቢዎችም ተመሳሳይ ችግሮች እንዳይፈጥሩ መንግስት የጸታ መዋቅሩን በማጠናከር ዜጎችን ከጥቃት የመከላከል ኃላፊነቱን እንዲወጣ ጥሪ እናቀርባለን። ኢዜማ በዚህ መግለጫው ያነሳው ሌላው ጉዳይ ደግሞ በወቅቱ ከተለያዩ ፖለቲካዊ ግጭቶች ጋር ተያይዞ በወንጀል ተጠርጥረው እየታሰሩ ናቸው ስላላቸው ዜጎች ነው። በአሁኑ ወቅት ከተለያዩ ፖለቲካዊ ክስቶችና ግጭቶች ጋር ተያይዞ በወንጀል ተጠርጥረው የሚታሰሩ ዜጎች ቁጥር እየጨመረ መጥቷል። አልፎ አልፎ የኢዜማ አባላትም የእስሩ ሰለባ ሆነዋል። ህግን ለማስከበር በወንጀል የተጠረጠሩ ሰዎች ህግ ፊት መቅረባቸው ተገቢ መሆኑን ብናምንም ተጠርጣሪዎች ከመታሰራቸው ፊት ለስር የሚያበቃ በቂ ምክንያት መኖሩ መረጋገጥ አለበት። ከዚህ በፊት በወንጀል ተጠርጥረው የታሰሩትን ጉዳያቸው በሕጋዊ መንገድ በፍጥነት ተጣርቶ ተገቢ ፍትሕ እንዲሰጣቸው ጥሪያችንን እናቀርባለን። በጋዜጣዊ መግለጫው ላይ የነበሩ የኢዜማ አመራር አባላት ከጋዜጠኞች ለተሰነዘሩ የተለያዩ ጥያቄዎች ምላሽ ሰጥተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸው ለዘገባው። ተከታዩ ዘገባ ወደ አማራ ክልል ይወስደናል። በአዲሱ የክልሉ ፕሬዚደንት አቶ ተመስገን ጥሩ ነህ የሹመት ስነ ስርዓት ላይ የተቀናበረ ነው። አስቴር ምስጋናው ተከታትለዋለች። ትላንት ማምሻውን የአዲሱ የአማራ ክልል ርዕሰ መስተዳደር የአቶ ተመስገን በዓለ ሲመት ተካሂዷል። በዚህ በዓለ ሲመት ላይ የተገኙት ምክትል ጠቅላይ ሚኒስትር ደመቀ መኮንን ባደረጉት ንግግር አዲስ የተሾሙ አመራሮች የተጣለባቸውን ኃላፊነት በውጤታማነት እንዲወጡ የለውጡ ተዋናይ የሆነው ሕዝብ ከጎናቸው እንዲቆም ጥሪ አቅርበዋል። በተለይ አሉ አቶ ደመቀ የአማራ ህዝብ ከትውልድ ወደ ትውልድ ሲተላለፍ የመጣውን የሞራል እሳቤዎቻችን እና እሴቶችን አጥብቆ መላበስ ይኖርበታል። ይህ በውድ ዋጋ የጠበቅነው እና የእኛ አድርገን ያቆየነው እሴት ውስጣዊ አንድነታችንን ለማጠንከር የሚረዳ በመሆኑ አሁንም ልንጠብቀው ይገባል ነው ያሉት። እንደ ህብረተሰብ ተሳስሮ የሚገመደው በሞራል እሳቤዎቹ እና እሴቶቹ ነው። ትክክልና ስህተት ወይም እውነትና ሀሰት ብለን በነገሮች ላይ ግለሰባዊና ማህበረሰባዊ ብያኔዎችን የምናሳልፈው በእነዚህ አስተሳሰቦች ላይ ተመርክዞን። የሞራል ሳቢዎቻችንና እሴቶቻችን የማህበራዊ ጉዞ መነሻና መዳረሻ የሚያሳዩ ካርታዎቻችን ናቸው። አንድ ህብረተሰብ እነዚህን ያጣለት መነሻና መዳረሻውን ሳያቅ ወደ ሩቅ ሀገር ለማቅናት የተነሳ ከጣምባሮ የጠፋበት ማህበረሰብ ነው የሚሆነው ለመራዝ ለዘመናት ከትውልድ ወደ ትውልድ ሲተላለፍ የመጣ የሞራል እሳቤዎችና እሴቶችን የተላበሰ ማህበረሰብ ነው። በመሆኑ ያጋጠመንን ከባድ ችግርና ኪሳራ በእጅጉ የሚቀንስና ማህበረሰቡን ከሚከፋፈሉ ነገሮች ራሱን ጠብቆ በጋራ ለመቆም አስችሎታል። በዚህ ወቅት በጥቂቱም ቢሆን ከሩቅ እየታየ ያለው ምልክት የሞራል እሳቤዎቻችንና ሴቶቻችንን መሸርሸር ጠቋሚ ምልክቶች ናቸው። ይህንንም አዝማሚያ ገና ከማለዳው ልናርመው ይገባል። በመሆኑ እዚህ ያደረሱንና የምንታወቅበትን የሞራል ከፍታ፣ ስለ እውነት መቆምንና ሚዛናዊነትን በእጅጉ መጠበቅና ማጥበቅ ይኖርብናል። ይህንን የሚፈታተኑ አስተላለፎችንና ውሎችን መግራትና ማከም ይጠይቃል። ከዚህ ውጭ ያለው መንገድ ሁሉ ቁልቁለት ነው። አዲሱ ርዕሰ መስተዳደር አቶ ተመስገን ጥሩነ በበኩላቸው በክልሉ እየታየ ያለውን ስርዓት አልበኝነት ለመቆጣጠር ቀዳሚ አጀንዳቸው መሆኑን ጠቁመው በየአካባቢው ያልተገባ ንግስና የተሰጣቸውን ኃይሎች ስርዓት ማስያዝና ወደ ሕጋዊ መስመር የማስገባት ስራ እንደሚሰሩ ተናግረዋል። ተፈጠሮ የጸጥታ ስጋቶችን በአጭር ጊዜ ውስጥ እስከታች ድረስ ለማረም ለማስተካከል ቁርጠኛ ነው። በዚህ በኩል ህዝቡ ተባባሪ እንዲሆን አደራ ለማለት እፈልጋለሁ። በየአካባቢው አላስፈላጊ ንግስና የተሰጣቸው ህገ ወጦች ስላሉ ነው። እነዚህን ህገ ወጦች ያለ ምህረት ያለ ምህረት ታግለን እናስተካክላለን። ወይ ህጋዊ ስርዓት ይይዛሉ ወይ ደግሞ ታግለን እናስተካክላለን። ስለዚህ በየአካባቢያችን ያሉ ወልጋዳዎችን በማረም በማስተካከል የክልሉን ሰላም በአስቸኳይ መልሰን ወደ ልማታችንና ወደ ሌላው አንገብጋቢ ተግባራችን እንድንሄድ ጥሪ ለማስተላለፍ ፈልጋለሁ አቶ ተመስገን አያይዘውም ለክልሉ ሰላም ፍትህና ዲሞክራሲ መጎልበት በጥቅሉ ለአማራ ህዝብ ህልውና ሙሉ ህይወታቸውን ሰጥተው ሲሰሩ ለነበሩ እና በቅርቡ ለተሰው የአመራር ቤተሰቦች ድጋፍ እንደሚያደርጉ ተናግረዋል ትላንት በተካሄደው በዓለ ሲመት ላይ የኦሮሚያ የሀረሪ የአፋር የቤኒሻንጉል ጉሙዝ የጋምቤላ እና የሶማሌ ክልል ርዕሰ መስተዳደሮች ተገኝተው የአጋርነት መልዕክት አስተላልፈዋል ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር አመሰግናለሁ አስቴር ለዘገባው። ክቡራትና ክቡራን አድማጮች ዝግጅቶቻችንን ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ማግኘት ትችላላችሁ። ከአፕ ስቶርና ከፕሌይ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ አባችንን በነጻ ብትጭኑ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። በአሃዱ ራዲዮ ዘጠና አራት ነጥብ ሦስት ላይም ስርጭታችንን በቀጥታ ማዳመጥ ትችላላችሁ። እያስተናገድናችሁ ያለነው አዲሱ አበበና ሰሎሞን አባተንን። አሁን የሰዓቱን ዋና ዋና የዓለም ዜና አዲሱ ያሰማናል። የብሪታንያ ወግ አጥባቂ ፓርቲ ማክሰኞ እለት ዛሬ እንዳይፋ እንዳደረገው ቦሪስ ጆንሰን የአገሪቱ ጠቅላይ ሚኒስትር ሆነው ተሰይመዋል። ጆንሰን ከድል በኋላ ባደረጉት ንግግር ብሪታንያ እንደ አውሮፓ አቆጣጠር በጥቅም 31 ከአውሮፓ ሕብረት የምትወጣበትን ሁኔታ እንደሚያመቻችም ጠቁመዋል። በሀገራችን ታሪክ ወሳኝ በሆነው በዛሬው እለት ሁለት ውስጣዊ ስሜቶችን፣ ሁለት የተከበሩ ስሜቶችን ማስታረቅ ይኖርብናል ብለዋል የቀድሞ የሎንዶን ከንቲባና ጠቅላይ ሚኒስትር ሜ አስተዳደር የቀድሞ ውጭ ጉዳይ ሚኒስትር ረቡዕ ዕለት ነው በኦፊሴል ጠቅላይ ሚኒስትሯን ሜን ተክተው ወደ አዲሱ ቢሮ የሚገቡት። የካሽሚርን ውዝግብ እንዲሸመግሉ ፕሬዚዳንት ትራምፕን አልጠየቅኩም ስትል ህንድ አስታወቀች። ይሁንና ዋይት ሀውስ ኒውዴልሂና ኢስላማባድ በካሽሚር ምክንያት ያላቸውን የቆየ ውዝግብ እንዲሸመግሉ ፕሬዚዳንት ትራምፕ በህንድ ጠቅላይ ሚኒስትር መጠየቃቸውን አመልክቷል። ፕሬዚዳንት ትራምፕ ተጠይቅ ያለሁ ያሉት ነገር እውነት ስለመሆኑ ለቀረበ ጥያቄ የኢኮኖሚ ምክር ቤት ዲሬክተሩ ሌሪ ኩድሎ ሲመልሱ፣ ፕሬዚዳንቱ እንዲህ ያለ በሬ የወለደ ነገር አያውቁም ካሉ በኋላ የጋዜጠኛውንም ጥያቄ በጣም ብልግና ብለውታል። ትራምፕ የካሽሚርን ውዝግብ ለመሸምገል ፍላጎት ከማሳየታቸው አስቀድሞ ፓኪስታን የእርሳቸውን ጣልቃ ገብነት ትሻ እንደነበር አይዘነጋም። ለማንኛውም የፕሬዝዳንት ትራምፕ ተጠይቅ ያለው አነጋገር ሕንድ ውስጥ ውዥንብር መፍጠሩ ታውቋል። የሰዓቱ ያለን አጭር የርዕስተ ዜና ይሄው ነው። አመሰግናለሁ አዲሱ ለአርዕስተ ዜናው ፕሮዲውሰራችን ብርሃን ኃይሉ ቴክኒሽያኑ ኦድሬስ ሬጅስ የዌብና ማኅበራዊ መገናኛ ፕሮዲውሰር አበባየሁ ገበያው የምሽቱ ዝግጅት ዋና አዘጋጅ ትዝታ በላቸው ነች ወደ ተከታዩ ዘገባ እናልፋለን አሁን ከምሽቱ ሦስት ሰዓት ተኩል ነው አዲስ አበባ ላይ ድሬዳዋ ፖለቲካ የድሬዳዋ አስተዳደር ምክር ቤት ዛሬ ባካሄደው ሁለተኛ የሥራ ዘመን ስድስተኛ አስቸኳይ ጉባኤ አዲስ አፈ ጉባኤና አዲስ ምክትል ከንቲባ ሾሟል። በከንቲባ ማዕረግ ምክትል ከንቲባ ሆነ የተሾሙት አቶ አህመድ መሐመድ ቡህ ለከተማይቱ ጸጥታና ኢኮኖሚ መነቃቃት ቅድሚያ ትኩረት ሰጣለሁ ብለዋል። አዲስ ቸኮል ዝርዝሩን ልኳል። የድሬዳዋ አስተዳደር ምክር ቤት በዛሬው ዕለት ባካሄዱ አስቸኳይ ጉባኤ አቶ አህመድ ማህመድ ቡሁን በምክትል ከንቲባነት መርጧል። በከንቲባ ማዕረግ ምክትል ከንቲባ ሆነው ሲያገለግሉ የነበሩት አቶ ማህዲ ጊሬ በዛሬው ዕለት ለምክር ቤቱ መልቀቂያ ማቅረባቸውን ተከትሎ ነው አቶ አህመድ ማህመድ ቡህ እርሳቸውን የተኩት። አቶ አህመድ ማህመድ የዛሬ 15 ዓመት ገደማ ድሬዳዋ ራሷን በራሷ የምታስተዳድርበት ቻርተር እንዲጸድቅ ቁልፍ ሚና ከነበራቸው አመራሮች አንዱ ሲሆኑ ቻርተሩ ከጸደቀ በኋላም በግብርናና ገጠር ልማት ቢሮ ኃላፊነት፣ በንግድና ኢንዱስትሪ ቢሮ ኃላፊነትና በምክትል ከንቲባነት ከተማዋን መርተዋል። ለተወሰኑ ዓመታት ከፖለቲካው በመራቅ መንግስታዊ ባልሆኑ ድርጅቶች ሲሰሩ የነበሩት አቶ አመድ ወደዚህ ኃላፊነት ከመምጣታቸው በፊትም ለሁለት ዓመታት በፌዴራል ትራንስፖርት ባለስልጣን የድሬዳዋ ቅርንጫፍ ኃላፊ ነበሩ። በድሬዳዋ ተወልደው ያደጉትና በአስመራ ዩኒቨርሲቲ የመጀመሪያ ዲግሪያቸውን ያገኙት አቶ አህመድ ማህመድ በውጭ ሀገራት ዩኒቨርሲቲዎች የማስተርስ ዲግሪና ድህረ ማስተርስ ዲፕሎማ ሰርተዋል። የምክር ቤት አባል ስላልሆኑ በከንቲባ ማድረግ ምክትል ከንቲባ ሆነው ከተማ እንዲያስተዳድሩ የተመረጡት አቶ አህመድ በመሪነት ቆይታቸው ትኩረት የሚሰጧቸውን ጉዳዮች ዘርዝረዋል። በሀገራችን የመጣው ለውጥ ተከትሎ በተለያዩ የሀገሪቱ አካባቢዎች ግጭትና አለመረጋጋት በመከሰቱ ጋር ተያይዞ በሀገሪቱ ኢኮኖሚና እንቅስቃሴ ላይ መንቀሳቀስ የቀጠለ ሲሆን ድሬዳዋ ተመሳሳይ ሁኔታ መጋት ነው የተፈጠረው። ኢኮኖሚ መቀዝቀዝ ተወግዶ አዳዲስ ኢንቨስትመንት እንዲመጣ የመንግስትና የግል ባለሀብቶ ትኩረት ወደ ልማት እንዲመለስ ከየትኛውም ነገር ላይ አስተማማኝ ሰላም መስፈንና የሕግ የበላይነት ማረጋገጥ ያስፈልጋል። ስለሆነም በአስተዳደራችን አስተማማኝ ሰላም ሰፍኖ የሕግ የበላይነት ተረጋግጠው የተቀሳቀሰ ኢኮኖሚያዊ እንቅስቃሴ እንዲነቃቃ ለማድረግ ሙሉ ትኩረታችን ወደ ልማት ለማዞር የሚቻለው በመላው ሕብረተሰብ ጋር ርብርብ እንጂ በመንግስት ጥረት ብቻ ባለመሆኑ የአስተዳዳሪዎችን ነዋሪዎች ሁሉ ከመንግስት ጎን ተሰልፋችሁ ለሰላም ዘብት መቆም ሀገራዊ ግዴታችሁን እንድትወጡ በዚህ አጋጣሚ አደራ ለማለት ይወዳለ። ከተማችን ድሬዷ የኢትዮጵያ ብሔር ብሔረሰቦች በጋራ የገነቧትና ልዩነታችን አቻችለው ለዘመናት በፍቅር በመከባበር በሰላም አብሮ የመኖር የሁላችንም ከተማ ስለሆነም ነባሩ የፍቅርና የአብሮ መኖር የበለጠ እንዲበለስ ከአራት ወር በፊት ምክትል ከንቲባ ሆነው የተሾሙ የነበሩት አቶ ማህዲ ጊሬ የኢህአዴግና ሶዴፕ አመራሮች በተገኙበት ባለፈው ሳምንት ተገምግሞ የነበረ ሲሆን በዛሬው ዕለትም ድርጅታቸው ለሌላ ኃላፊነት ስለሚፈልጋቸው በፈቃዳቸው የስራ መልቀቂያ ጥያቄ ለምክር ቤቱ አቅርበዋል። በተመሳሳይ ላለፉት አስራ ሶስት ዓመታት አፈ ጉባኤነትና ምክትል ከንቲባነትን ጨምሮ በልዩ ልዩ ኃላፊነት ሲያገለግሉ የነበሩት አፈ ጉባኤ አብዱላ ውስማን የስራ መልቀቅ ያቀርበው በምትካቸው የተመረጡት የሴቶችና ህጻናት ጉዳይ ቢሮ ኃላፊዋ ወይዘሮ ፈጡ ሙስጠፋ አፈ ጉባኤ ሆነው ለማገልገል ቃለ መሀላ ፈጽመዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አመሰግናለሁ፣ አዲስን ለዘገባው። ወደ ተከታዩ ዘገባ ወደ ጅማ እንዘልቃለን። በሀገረ መንግሥት ግንባታ ውስጥ የዜጎችን መብትና እኩልነት ማክበር ለብሔራዊ ዕርቅ አስፈላጊ መሆኑን የሚናገሩ ምሁራን ድምፃቸውን እያሰሙ ናቸው። ባለፈው ሳምንት ውስጥ በጅማ ዩኒቨርሲቲ የመንግሥት ግንባታ ሂደትና የፖለቲካ ጉዳዮች ላይ የጥናት ጽሁፎች ቀርበዋል። ሙክታር ጀማል ተጨማሪ አለው ትንሽ ክቡራትና ክቡራን አድማጮች የሙክታር ጀማል ዘገባ እየተዘጋጀ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ እየተላለፈላችሁ ያለውን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። በተጨማሪም ዝግጅቶቻችንን በአሃዱ ራዲዮ 94.3 ላይ ማግኘት ትችላላችሁ። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል በ49 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የሚቀርብላችሁን ስርጭትም እንድታዳምጡ እንጋብዛለን። የሙክታር ዝግጅት ተጠናቋል። ወደ ዘገባው እናልፋለን። በጅማ ዩኒቨርሲቲ የኦሮሞ ጥናት ተቋም ያዘጋጀው የጥናት መድረክ የመንግሥት ግንባታ የማኅበራዊና ኢኮኖሚያዊ ፖለቲካዊ ሂደት በኢትዮጵያና አፍሪካ ቀንድ በሚል ርዕስ የተዘጋጀ ነው። በጥናት መድረኩ ላይ ከ ከሰላሳ በላይ የጥናት ጽሑፎች የቀረቡ ሲሆን ከሀገር ውጪና ከሀገር ውስጥ ምሁራን መሳተፋቸውን በጅማ ዩኒቨርሲቲ የኦሮሞ ጥናት ማዕከል የምርምርና ህትመት ጉዳዮች ዳይሬክተር ዶክተር አለማየሁ ፈቀደ ለአሜሪካ ድምፅ ተናግረዋል። ወደ ሰማንያ አንድ የሚሆኑ ጥናታዊ ጽሁፎች ቀርበዋል። ከነዚህ ውስጥ ለኮንፈረንሱ ይመጥናሉ ተብሎ ከዓላማው ጋር ይሄዳሉ ተብሎ የተመረጡት ወደ ሰላሳ ሁለት የሚሆኑ ጥናታዊ ጽሁፎች ቀርበው ምክክር እየተደረገባቸው ነው። በአሁኑ ጊዜ ዋና ፎከሱ ደግሞ በኢትዮጵያ የመንግስት ምስረታና የነበሩት የትግል ልደቶችን የሚያወሳ ነበረ። በታሪክ ሂደቶች ውስጥ በተለይም በጎረቤት ሀገሮችም ጨምሮ በኬንያም፣ በኢትዮጵያ ከቅኝ ግዛት ጋር በተገናኘ እንዴት መንግስታትና ሀገራት ሲመሰረቱ እንደነበር ከዚህም በተገናኘ የኢትዮጵያ መንግስት እንዴት እንደተመሰረተ ይህም ከህዝቦች የቋንቋ መብት፣ የማህበራዊ መብት እና በተለያዩ ጉዳዮች ላይ እንዴት ችግር ሲፈጥር እንደነበረ እና እስካሁን ብዙ ክርክሮች እንዳሉ በኢትዮጵያም፣ በምስራቅ አፍሪካም የመንግስታትና የሀገራት ምስረታ ሂደት ገና ያልተቋጨ ለወደፊትም ብዙ ፈተና የሚጠብቀውና ትግል የሚጠይቅ መሆኑን ነው ሲያቀርቡ የነበረው። ከውጭ የሀገር ጥናታቸውን እንዲያቀርቡ ከተጋበዙት ምሁራን ውስጥ አንዱ ፕሮፌሰር መሐመድ ሐሰን በዩናይትድ ስቴትስ ጆርጂያ ስቴት ዩኒቨርሲቲ መምህር ናቸው። ፕሮፌሰር መሐመድ ብዙ ብሔር ባሉባቸው ሀገሮች ውስጥ የአንድ ቋንቋ የበላይነት ችግሮች፣ እና ሌሎች የራሳቸውን ቋንቋዎች እንዳያዳብሩ የሚደረግ የመንግስታት አፈና ስርዓት በሚል ርዕስ ጥናት አቅርበዋል። የአረቢን ፊደል ከወሰድ ነው አረቢክ አልፋቤት ኮንስናንት ብቻ ነው ያለው እና ኦሮሞኛ ቋንቋ አስር ቫውል ሳውንድ አለው። ያለ ቫውል ኦሮሞኛ ማንበብ አይቻልም። አጭር ቫውል አለው። በኦሮሞኛ ረጅም ቫውል አለ በአረቢክም አጭርና ረጅም ቫውልን ማንበብ በጣም ይከብዳል። በላቲን ሞ ሾርት ቫውል ከሆነ በጣም ቀላል፣ ሎንግ ቫውል ከሆነ በጣም ይቀላል። የተጻፈውን በቀላሉ አንብቦ መረዳት በጣም ያሸግራል። በአማርኛም በግዕዝ አልፋቤትም ማንበብ ይቻላል፣ በት ይከብዳል። አንድ አንድ አገር ሶስት የተለያዩ አልፋቤቶች ዩዝ የሚያደርጉ አሉ። ኢንዲያ ውስጥ ሰማንያ የተለያዩ አልፋቤት ኦርቶግራፊ አለ ማለት ነው። ከዛ ውስጥ ሀያ ሰባቱ ዛሬ ስራ ላይ ነው ያሉት። እነኚህ የተለያዩ ራይቲንግ ሲስተም ቢኖሩም እሱ በህዝብ መካከል ችግር አይፈጥርም። ሌላኛው የጥናት አቅራቢ የአዲስ አበባ ዩኒቨርሲቲ መምህሩ ፕሮፌሰር መረራ ጉዲና ናቸው። ፕሮፌሰር መረራ የኢትዮጵያ የመንግስት መስረታ እና ለለውጡ የተደረገ ትግል በሚል ርዕስ የጥናት ጽሑፍ አቅርበዋል። ፕሮፌሰር መረራ ጥናታቸው በእሳቸው አጠራር ከንጉሱ ጊዜ አንስቶ እስከ ሁለተኛው ኢህአዲግ ድረስ የሚዳስስ ነው። የኢትዮጵያ መንግስት ከተፈጠረበት ጊዜ ጀምሮ መጀመሪያ በጉልበት በኃይል ነው የተፈጠረው። በኃይል የተፈጠረውን መንግስት ለማሻሻል የተደረጉ ጥረቶች፣ ለምሳሌ በንጉሶች ጊዜ በተለይም በኃይለ ሥላሴ ጊዜ ከስልጣን እንዴት ንጉሱ እንደወረዱ ከዛ በኋላ የተከተለው የአስራ ሰባቱ የደርግ አመታት የነበረው ይልቄትን አፈናም የነበረው ችግሮችን ያነሳል። ከዛ ወደ መለስ ኢህአዴግ አንድ ማለት የመለስና ቲሙ አካባቢ የነበረው ያነሳል። እስከዛ ድረስ የነበሩት በኃይል የመግዛት ጨፍልቆ የመግዛት ነገሮች ነበሩ። ከዛ በኋላ ያንን እንግዲህ ለመለወጥ በተለይም ወጣቱ ባደረገው ግፊት ኢህአዴግ ሁለት የምንለው በዶክተር አብይ የሚመጣው ለውጥን አራምዳለሁ ብሎ የወጣው ኢህአዴግ አሁን ለውጡን እየመራ ያለበት መንገድና ለውጡን የገጠሙት ተግዳሮቶች ምን ምን ናቸው የሚሉት ላይ ያተኩራል። በጅማ ዩኒቨርሲቲ የኦሮሞ ጥናት ተቋም የመንግስት ግንባታ የማህበራዊ ኢኮኖሚያዊና የፖለቲካ ሂደት በኢትዮጵያና አፍሪካ ቀንድ በሚል ርዕስ ያዘጋጀው የጥናት መድረክ በየዓመቱ የሚደረግ ሲሆን በዘንድሮው የጥናት መድረክ ላይ ከ2000 በላይ ሰዎች የተሳተፉ በየዓመቱ ቀጣይ ዓመት ላይም እንደሚደረግ ሊታወቅ ችሏል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ አመሰግናለሁ። ሙክታር ለዘገባው፣ ወደ ተከታዩ ቅንብር እናልፋለን። የቦይንግ 737 ማክስ 8 ተጎጅ ቤተሰቦች ባለፈው መጋቢት አንድ ለ157ቱ ተሳፋሪዎቹ ዕልቂት ምክንያት የሆነው የቦይንግ 737 ማክስ 8 ቢሾፍቱ አቅራቢያ መውደቅ ጉዳይ አሁንም እያነጋገረ ነው። የአደጋው ተጎጂ ቤተሰቦች አባላት ባለፈው ሳምንት በዩናይትድ ስቴትስ የተወካዮች ምክር ቤት ተገኝተው የሰጡትን ቃል እንዲሁም ከጥቂት ሳምንታት በፊት ጄቱን የሠራው ኩባንያ ቦይንግ ኢትዮጵያ፣ ቀደም ሲልም ኢንዶኔዥያ ውስጥ በደረሱ ተመሳሳይ አደጋዎች ለተጎዱ የአንድ መቶ ሚሊዮን ዶላርስ መርጃ እሰጣለሁ ያለበትን ዜና አስመልክቶ ተጎጂ ቤተሰቦችና አንድ የሕግ አማካሪ የሰጧቸውን ምላሽ አካታ ተቅንብር ነው። ተከታዩ አሉላ ከበደ። ዘካሪያስ አስፋው ሸንቁጥ እባላለሁ። ተወልጄ ያደግኩት የተማርኩትን ኢትዮጵያ ውስጥ ነው። የምኖረው ኦሌታ የምትባል ከተማ ውስጥ የምሰራው ደግሞ ሌኔክሳ ውስጥ ነው። ካንሳስ ሲቲ፣ ስቴቱ ካንሳስ። ወደዚህ ሀገር ከመጣሁ አንድ አምስት ዓመት ሆኖኛል በስራ ምክንያት ነው የመጣሁት። ስሜ ሼክስፒር ፈይሳ ይባላል። በሲያትል ከተማ የህግ ጠበቃና አማካሪ ነኝ። በኢትዮጵያ አየር መንገድ በረራ ቁጥር ሶስት መቶ ሁለት ላይ በደረሰው አሳዛኝ አደጋ የሟቾች ቤተሰቦችን በመወከል ቦይንግን እና ሌሎችንም ከዚህ ጉዳይ ተያያዥ ያላቸውን እና ጥፋተኛ ናቸው ብለን ያመናቸውን ኩባንያዎች ወደ ህግ አቅርበን ለቤተሰቦች ፍትህ ለማግኘት ጥረት እያደረግን ነው በአሁን ሰዓት። እሺ አቶ ሼክስፒር ፈይሳ፣ አቶ ዘካሪያስ አስፋው፣ እንግዶቼ ሁለታችሁንም ለጊዜያቸው አመሰግናለሁ። መንደርደሪያውን ላስቀድም። ባለፈው መጋቢት አንድ ሁለት ሺህ አስራ አንድ አመተ ምህረት ከአዲስ አበባው የቦሌ አውሮፕላን ጣቢያ በተነሳ ጥቂት ደቂቃዎች ውስጥ ቢሾፍቱ አቅራቢያ የተከሰከሰውና የአውሮፕላኑን ሰራተኞችም ጨምሮ ለ አንድ መቶ ሀምሳ ሰባት ሰዎች ሕይወት መጥፋት ምክንያት የሆነው የበረራ ቁጥር ሶስት መቶ ሁለት ቦይንግ ሰባት ሰላሳ ሰባት ማክስ የኢትዮጵያ አየር መንገድ አውሮፕላን አደጋ ጉዳይ ዛሬም ድረስ እያነጋገረ ነው። በተለይ በዚያ አደጋ ሕይወታቸውን ያጡ ሰዎች ቤተሰቦች ለሀዘናቸው መቋጫ ባላገኙበት በዚያ ነው የምንነጋገረው። እስኪ ከሰሞንኛው ዜና እንነሳ በዚህ አደጋ ሶስት ልጆቻቸውን፣ ባለቤታቸውንና እንዲሁም የባለቤታቸውን እናት ያጡ በካናዳ የቶሮንቶ ከተማ ነዋሪ ናቸው ፖል ንንጆርጌ ይባላሉ። ባለፈው ሳምንት ከዩናይት ስቴትሱ የሕግ አውጪዎች ምክር ቤት አባላት ፊት ቀርበው ቦይንግንና በቁጥጥር ስራው ሊያደርግ ይገባ ነበር ሲሉ ያነሱትን የዩናይት ስቴትሱን የፌዴራል አቪዬሽን ባለስልጣን ጨምሮ አደጋውንና የደረሰባቸውን የበረታ ሐዘን አስመልክቶ የምስክርነት ቃል ሰጥተዋል። ማክስ ክራሽ ኪልድ የቦይንግ ሰባት ሰላሳ ሰባት ማክስ ስምንት አደጋ ባለቤቴን ሶስት ልጆችን የባለቤቴን እናት እና ሌሎች ሶስት መቶ አርባ አንድ ሰዎችን ገድለዋል። በምክር ቤቱ አባላት መወሰድ አለባቸው ያሏቸውንም እርምጃዎች ዘርዝረው ጥሪም አቅርበዋል። አቶ ዘካርያስ እንደ አቶ ፖልንን ጆርጌ ሁሉ እርሶም በዚህ አደጋ ሀዘን ደርሶቦት ቦታልና የኒህን ሰው የምስክርነት ቃል ሂደት የመከታተል እድል ከነበረው በአደጋው ወንድሙን እንዳጣ ሰው ከእኚህ ሰው ንግግር የሚያዛምዷቸው ጉዳዮች ካሉ እስኪ ይንገሩን። አመሰግናለሁ። አሉላ ሳምሃው ፐብሊክ ሊወቶ በህግ አውጪዎች ፊት ቆሞ ያ ሰው ያጣውን ነገር ሲያወራ ወንድሙን እንዳጣ ሰው ቤተሰቦቼንም የወንድሜንም ደግሞ ልጆችና ባለቤቱን ወክዬ የምሰማው ነበረ። እኛ አንድ ሰው እኛንም ወክሎ እንዳወራ ነው። እንደዛ ነው የተሰማኝ። ያው እንግዲህ ሀዘን ደረጃ የለውም። ሁሉም ሰው ባጣው ልክ እንደዛ ያዝናል። እሱ ግን በአይምሮ ላይና በመላ ህይወቱ ላይ ያመጣውን ተጽዕኖ በተናገረ ልክ እኔን ወክሎ ያወራ ነበር ይመስለኝ የነበረው እና በጣም በጣም ኢሞሽናል የሆነ ሞመንት ነበር ለእኔ። ህግ አውጪዎቹም ደግሞ ያንን እድል ለተጎጂ ቤተሰቦች መስጠታቸው ትክክል ነው ብዬ አስባለሁ። ከዚህም በኋላ ደግሞ እንደዛ ቢያደርጉ በእርግጥም የተፈጠረውን አደጋና በዛም አደጋ የተጎዱት ሰዎች እነማን እንደነበሩ የተጎዱት ሰዎችን ደግሞ ያጡት ሰዎች ምን አይነት ፔንፉል የሆነ ሀዘን እያሳለፉ እንደሆነ መረዳት ይችላሉ ብዬ አስባለሁ። ይህ አይነትም ነገር ደግሞ ደግሞ እንዳይከሰት ይህንን ነገር መስማቱ አግባብ እንደሆነ ነው የተሰማኝ። መልካም፣ እርሶም የሚጋሯቸውን ጉዳዮች አንስተዋል። አቶ ሼክስፒር ይሄን ምስክር የመስማት ሂደት የመከታተል እድል አግኝተው ይሆን? አዎ፣ አሉላ ፖሊን ጆርጌ ለአሜሪካኑ ምክር ቤት ያቀረቡትን የምስክርነት ቃል በደንብ ተከታትያለሁ። እንዲሁም ደግሞ የባለቤታቸውን እናት ባል የእሳቸውን አማች ኬንያ አግኝቻቸው ነበረ እና ሟችንም ወንድም እንዲሁም ቤተሰቦችንም የማግኘት እና የማነጋገር እድል ስለነበረኝ የመከታተሉንም እድል አግኝቻለሁ። የሚያነጋግሩ በርካታ የሕግ ጉዳዮች አሉ። ይህ ዩናይት ስቴትስ ምክር ቤት የተደረገው የምስክርነት ቃል ሂደት ራሱን የቻለ ነው። በአግባቡ ደግሞ በፍርድ ቤት የሚካሄዱት እንቅስቃሴዎች ለአድማጮች ግልጽ ለማድረግ እርስዎም የአቶ ሙልጌታን ዘመዶች እነ አቶ ዘካሪያስን እና ቤተሰቦቻቸውን ይወክላሉ። ሌሎችንም እንደምትወክሉ ተረድቻለሁ። እስኪ ይንገሩን፣ ይህ ቦይንግ ሰላሳ ሰባት ማክስ የተከሰከሰበት ሁኔታ ተጎጂዎችን ለመርዳት ኃላፊነት ለመውሰድ በሚደረገው ጥረት ምን አንድምታ ይኖረዋል በእርስዎ እምነት? ይሄ ትልቅ እንደምታ ይኖረዋል። የአሜሪካን የሕግ አውጪዎች ምክር ቤት ይህንን ጉዳይ አይቶ እንደዚህ አይነት አደጋዎች እንዳይከሰቱ እንደነ ዘካርያስ ያሉ ቤተሰቦችም ደግሞ እስካሁን ድረስ ያሉበትን ሐዘን እና የልብ ስብራት እንዳይደገም ሌላ ቤተሰብ ላይ እንዳይሆን ትልቅ እንደምታ ይኖረዋል። ኤፍኤ የሚባለው የፌዴራል አቪየሽን ኤጀንሲ የሚያዩት የሚቆጣጠሩት እነዚሁ የአሜሪካን ኮንግረስ ወይም ምክር ቤቶች ናቸው። እና እነሱ ለምሳሌ ይሄንን ስራቸውን ወደ ጎን በመተው አውሮፕላኖቹን ለበረራ ዝግጁነታቸውን ማጣራቱን ስራው ለነጋዴው ወይም ደግሞ ለአምራቹ ካምፓኒ ትተው ራሳቸው በራሳቸው እንዲያጣሩትና ሰርቲፋይ እንዲያደርጉት ያደረጉትን ነገር ወደኋላ ተመልሰው ያንን ሕግ እንዲከበር ያደርጋሉ። ያ ትልቅ እንደምታ ይኖረዋል። በዛ ላይ ደግሞ የቱ ጋ ነው ይሄ ስህተት ሊፈጠር የቻለው? ምን አይነት አቋራጭ መንገዶችን ነው እንደ ቦይንግ ያሉ አምራች ድርጅቶች የተጠቀሙት? ለምሳሌ እዛው ምስክርነት ቃል ላይ ተነግሮ ነበር። ኢንጂነሮች አንዳንድ በከስ ያለ ወይም ደግሞ ወጪ የማያስወጡ አቋራጭ መንገዶችን የተጠቀሙበት ሁኔታ አለ። ያ እንዳይሆን ለወደፊቱ ትልቅ የሆነ እርምጃዎችን በመውሰድ እንደዚህ አይነት አደጋዎች እንዳይደርሱ ያደርጋል። በህጉም በኩል ደግሞ ቦይንግ ኃላፊነት እንዲወስድ በማድረጉ ላይ ትልቅ እንደምታ ይኖረዋል። መልካም። አቶ ዘካሪያስ ቀደም ብዬ እንደጠቀምኩት እርስዎ ወንድምዎን ነው ያጡት በዚህ አደጋ። ወደዚያ ጥልቅ የሀዘን ስሜት የሚመልስ እንደሆነ እረዳለሁ፣ ነገር ግን ምናልባትም ሁኔታ እንዳይከሰት ጥረት የሚያደርጉ ወገኖች የሚደረገውን ከግምት አስገብቶ የመጨረሻዎቹን ሰዓታት እኚህ ሰው ሲናገሩ ሰምተናል፣ ልጆቻቸውንና ባለቤታቸውን እንዲሁም የባለቤታቸውን እናት ያጡበትን አጋጣሚ ሲገልጹ እስኪ ንገሩን ስለ ወንድሞ፣ ስለነበሩት የመጨረሻዎቹ ሰዓታት ምን አይነት አጋጣሚ ነበር? እሺ ወንድሜ ሙሉ ስሙ ሙሉ ጌታ አስፋውሸ ነው ይባላል። በእኔና በሱ መካከል ሁለት እህቶች አሉ። በአጋጣሚ ወንድሜን በአካል አግኝቼዋለሁ ማርች ዘጠኝ እናትና አባቴ ቤት ወደ ቤቴ ይዘው ሄጄ ኔጋድሮ ጠዋት ኤርፖርት እንዳደረሰው መቶ እንዲያደር ብጠይቀውም ከእናትና ከአባቴ ጋር ለማደር ወሰነ። ለእናትና ለአባቴ ራት ሰርቶላቸው ራት በልተው እኔም አብሬ ያንን ራት ተጋርቼ ከዛም ደግሞ ነገሱ ስለሚበር በአስር እኔም ደግሞ በአስር ማታ ወደ አሜሪካ መጪ ነበር። ከቤትም ሞጣ ብለን ደግሞ በጣም መወደው ማቀርበው ወንድሜ ስለነበረ ከግቢ ወተን ያው ቅርበት ያለው ንግግር አድርገን ነበር። ከኔ ጋር በዛ ነው የተለያየ ነው። ይህ የሚሉን አዲስ አበባ ከተማ ነው። አዎ አዲስ አበባ እንደ ታላቅ ወንድም ከግቢ ወጥቶ ቀረብ ብሎ ስለ ሕይወቴ ስለ አንዳንድ ነገር አዋራኝ። ጠዋት እንደዋወላለን ተባብለን የተለያየ ነው። ፕሌኑ ክራሽ እስካደረገበት ድረስ እስከ ሁለት ሰዓት ከአስራ ስምንት ደቂቃ ድረስ በኢትዮጵያ ሰዓት አቆጣጠር እያዋራሁት ነበረ። ከዛ ወደ ኤርክራፍት እየሄድን ነው አለኝ። እዛ ጋር በቃ ኮሚኒኬሽናችን ትንሽ ስለ ሙሉጌታ ልንገር። ሙሉጌታ የሶስት ልጆች አባት ነው ባለቤቱ የወብዳር አበባው ትባላለች። የመጀመሪያ ልጁ ሙሴ፣ ሁለተኛ ልጁ ዮዳሄ፣ ሶስተኛ ልጁ ደግሞ አማኑኤል ነው። የሁለት የዘጠኝና የአስራ ሶስት አመት ልጆች ናቸው። ሶስቱም ወንዶች ናቸው። ሐዋሳ ከተማ ነው የሚኖረው። የክልሉን ውሃ ቢሮ በታማኝነትና በትጋት እያገለገለ ነበር። ወደ ኬንያ የሚሄድ የነበረው ደግሞ ከስራው ጋር የተያያዘ ስብሰባ ነበር። እንግዲህ ያው ኬንያም ሳይደርስ አደጋው አዲስ አበባ ላይ ሕይወት ወስዶታል። ቤተሰቡ በሙሉ ከዛ ቀን ጊዜ ጀምሮ በታላቅ ሐዘን ውስጥ ያለ ነው። እንግዲህ ይህን ይመስላል። ስለ ሙሉ ጌታ ያለ ይነገ የሕግ አማካሪያቸውን አቶ ሼክስፒር ፈይሳን ይዞ አሉላ በሌላ ዝግጅት ይመለሳል። አቶ ዘካሪያስ አስፋው በቦይንግ ሰባት ሰላሳ ሰባት ማክስ ኤት አደጋ ወንድማቸውን ያጡ ናቸው የሰማችኋቸው። በነገራችን ላይ አቶ ሼክስፒር እና ደንበኛቸው አቶ ዘካሪያስ በዩናይትድ ስቴትሱ ፌዴራል አቪዬሽን አስተዳደር ላይም ክስ ለመመስረት ማቀዳቸውን ትናንት ለቪኦኤ ተናግረዋል። ወደ ተከታዩ ቅንብር እናልፋለን። ንግድና ምጣኔ ሀብት የአፍሪካ ሕብረት ባለፈው ሳምንት ኒጀር ውስጥ ባካሄደው ጉባኤ የ3.4 ቢሊዮን ዶላርስ ግምት የሚያንቀሳቅስ የአፍሪቃ ነፃ ገበያ ቀጣናን አውጇል። ስምምነቱን 27 ሀገሮች ተቀብለው በየፓርላማዎቻቸው አጽድቀዋል። ይህ በዓለም ግዙፍ ይሆናል የተባለው ነፃ ገበያ እንዲመሰረት ከ55ቱ የአህጉራቱ ሀገሮች 54ቱ ተስማምተዋል። ስለ አፍሪካ ነጻ ገበያ ምንነትና ፋይዳ እንዲያብራሩ በአርሲ ዩኒቨርሲቲ የኢኮኖሚክስ መምህር የሆኑትን አቶ ኢዮብ ኃይሌን አዳነች ፍሳዬ ጋብዛ አነጋግራለች። በተከታዩ ንግድና ምጣኔ ሀብት ክፍለ ጊዜ ቦታ ተይዞበታል። ኢዮብ ኃይሌ ይባላል። ነው የአዳማ ሳይንስና ቴክኖሎጂ ባለፉት ስምንት ዓመታት ኢትዮጵያ ስመለስ በኋላ ስኩል ኦፍ ቢዝነስ ኢኮኖሚክስ ላይ ሳስተምር ነበረ። አሁን አዳማ ሳይንስና ቴክኖሎጂ ኦሚ ቴክኖሎጂ ሲሆን ወደ አርሲ ዩኒቨርሲቲ ኮሌጅ ኦፍ ቢዝነስ ን ኢኮኖሚክስ በመምህርነት እያገለገልኩ ነው ያለሁት። ስፔሻላይዝ የማረኩበት ኤሪያ ትሬድ ላይ ነው። ይህንኑ ትሬድ በተመለከተ ግሎባላይዜሽኑ ከመጣ በኋላ ያው ዓለም አንድ መንደር ሆናለች። እኔም ይህንኑ በማሰብ ከስራ ባልደረቦቼ ከዶክተር ዘመቹና ከአቶ ዳንኤል በየራ ጋራ ሆነን በአዳማ ሳይንስ ና ቴክኖሎጂ አዲስ ዲፓርትመንት ፈጠርን ኢንተርናሽናል ትሬድ ኤንድ ኢንቨስትመንት ማኔጅመንት የሚል ዛሬ በአርሲ ዩኒቨርሲቲ ፍሎሪሽ አድርጓል። ተማሪዎቹም በኢንቨስትመንት ና ንግድን በተመለከተ ጥሩ አክቲቪቲ እያሳየ ነው ያለው። ኦልሞስት ብዙ ተማሪዎችን አብርተናል። ሪሰርች ኤሪያይን ኢትዮጵያ የዓለም ንግድ ድርጅት ውስጥ ትግባ አትግባ የሚለው ላይ ነው። ኦልሞስት አይን ክላይን የማደረገው ትግባ የሚለው ላይ ነው። እዚህ ደረጃ ነው ያለው ስሁኑ ጊዜ። እሺ እንግዲህ አሁን ወደ ውይይት ልንገባ ነው። አቶ ኢዮብ ባለፈው እሁድ ኒጀር በተካሄደው የአፍሪቃ ህብረት ጉባኤ ላይ የአፍሪቃ የነጻ ገበያ ስምምነት ተፈርሟል ተብሏል። ከ አምሳ አምስት የአፍሪቃ ሀገሮች አምሳ አራቱ እንደፈረሙበት ታውቋል። እስቲ እንግዲህ ስለ ይዘቱ ቢያብራሩልን። እንግዲህ የዚህ የነጻ ገበያ ሂደት ለረጅም ጊዜ ሲሰራበት የቆየ ነው። በተለያዩ ሴክተሮች ለምሳሌ ኢኮዋስ፣ ኢጋድ፣ ሌሎችም አፍሪካ ግን ኔፓድ፣ እነዚህ እነዚህ ሲቋቋሙ ለዚህ እርሾ ይሆናሉ ተብለው ነው የተሰሩት። ሲጀመር የአፍሪካ ህብረትም ይህንን ፕሮሞትና ፕሮቮክስ ሲያደረግ ቆይቷል። የተቋቋሙበት ዋናው አላማ የአፍሪካ የንግድ ትስስር ለአፍሪካኖች ለሌበሩም ለንግዱም ቫሊዩ አድ ያደርጋል። ወደፊት ከሌሎቹ የዓለም ገበያ ወይም ንግድ ድርጅቶች ጋር አፍሪካ ፓርቲሲፔት ሲያደርግ ጥቅሙ ሞር ሀያልና አመርቂ ይሆናል የሚል ፖይንት አለው። ሁለተኛው የአፍሪካ እርስ በርስ መነጋገድ ለምሳሌ እቃ ሮ ማቴሪያል ወደ ውጭ ነው የምንልከው ወደ ውጭ በምንልክበት ጊዜ ያ እቃ ፕሮሰስ ሲሆኑ ወደኛ ነው የሚመለሰው። ከዚህ ይልቅ ለምሳሌ ከኢስት አፍሪካ ሻይ ቅጠልና ቡና ወደ ዌስት አፍሪካ ብዙ፣ ከዌስት አፍሪካ ለምሳሌ ኢኖቬቲቭ የሆኑ ፕሮዳክቶች አሉ። የናይጄሪያ ሙቪ እና ሙዚቃ ወደ ኢስት አፍሪካ ቢመጣ፣ ሌሎችም ነገሮች ቢመጡ ትልቅ አድ ነው ለአፍሪካ ንግድ ማለት ነው አፍሪካ በአለም እንግዲህ አሁን ዛሬ በአለም ላይ ካሉ አገሮች ትልቅ ፋስተስት ግሮዊንግ ኮንስመር ማርኬት ያለው ነው። በዚህም የተነሳ ከዶሜስቲክ ፕሮዳክቱ ወይም ከጂዲፒ የበለጠ ኮንስመር ፓወር አላቸው አለው ማለት ነው አፍሪካ። ስለዚህ አፍሪካ በአጠቃላይ ይሄንን በሚሰሩበት ጊዜ ዶሚኔትድ የሚሆኑበት ሁኔታ የለም። ይህም ሲባል ችግሮች አይኖርም ማለት እንዳልሆነ አቶ ኢዮብ ገልጸዋል። በእርግጥ ችግሮች ይኖሩናል። አንደኛ ኢንፍራስትራክቸራችን ገና ነው ከኮሎኒያሊስቶች የተረከብነው ነው ያለው። በብዙ ኤሪያዎች ላይ እነዚህ አሁን ትልቅ ሶሉሽን እያገኙ ነው ያለው። ለምሳሌ ከዳሬ ሰላም ተነስቶ ወደ አትላንቲክ የሚሄደው፣ ከካምፓላ ወደ አትላንቲክ የሚሄደው፣ ከኬፕታውን ወደ ካይሮ የሚሄደው አዲስ አበባ ጎራ ብሎ የሚያልፈው፣ እንደዚሁም ቻይና ኒሼት እያደረገች ያለችው ሬልሮድ እነዚህ ሁሉ ለንግዱ በጣም ጠቃሚ ናቸው። በተለይ ትልቁ ኤግዛምፕልና ትልቁ የአፍሪካን የመተሳሰር የንግድ ገበያ መስፋት የሚያሳየው አንደኛው የኢትዮጵያ ኤሌክትሪክ ሲቲ ለጎረቤት አገሮች መሸጥ መጀመሯ ነው ብራተር ያደርጋሉ ኢንካይንድ ትሬድ ያደርጋሉ ብዙ ነገሮች አሉ አቶ ኢዮብ መሰራት አለባቸው ስላሏቸው ነጥቦችም ዘርዝረዋል እና ትልቁ መሰራት ያለበት እንግዲህ ትንሽ የሚያስቸግረን የታሪፍ ቤሪየር አለ ታሪፎቹ ላይ መሰራት አለበት ጉምሩክ ስታንዳርዳይዝ መሆን አለበት እንደገና ደግሞ በሴቶችና በማይኖሪቲ ላይ ያለው እገዳዎች መነሳትና ፍሪ የሆነ ትሬድ መደረግ አለበት ብዬ ነው የማምነው። በነገራችን ላይ የናይጄሪያን አንስተው ነበር እና ናይጄሪያ ትንሽ አቅማምታ እንደነበር በመጨረሻ ፈረመች ነው የሚባለው እና ለምን ነበር ያቅማማቸው? ናይጄሪያ አንዱ ትልቁ ብሔራችን ፖለቲካል ኦፕነስ የሌለበት የትሬድ እይታ ነው ያለው አፍሪካ የመናናቅ እኛ ሀይቴክ እናመርታለን እነሱ ገና ስቴፕልስ ላይ ነው ያሉት፣ ገና ጥራጥሬ ማምረት ላይ ነው ያሉት። ስለዚህ እኛ የምንልከውን እቃ ባላንስ የሚያደረግ እቃ የላቸውም የሚል የአመለካከት ችግር ስለነበራቸው ነው። ሀውኤቨር ግን ዛሬ አፍሪካ ዋን ኦፍ ዘ ፋስተስት ግሮይንግ ማርኬት በዓለም ላይ በጣም በሚገርም ደረጃ በእድገት ላይ ያለ ገበያና ማኒፋክቸሪንግ ኢንዱስትሪዎችን እየከፈተች ያለች ሀገር ነች። ስለዚህ ናይጄሪያ ዞሮ ዞሮ አሁንም ወደ ውጭ ከምትልቀው ይልቅ አፍሪካ ውስጥ ኮንሲ እንዲደረግላት ሞር አድቫንቴጅ አላት ወደ ውጭ ከመላት። ይሄ የነጻ ገበያ ቀጠና ወይም የነጻ ገበያ ስምምነት ከዓለም ትልቁ የነጻ ገበያ ቀጠና ይሆናል ተብሏል። ወደ ሶስት ነጥብ አራት ቢሊዮን ዶላር ዋጋ የሚኖረው ነው ተብሏል። እና የአፍሪካ ሀገሮች ተጠቃሚነት በምን መልክ ይሆናል? ለምሳሌ በኢኮኖሚ የዳበሩትና ገና ብዙም ያልገፉት መካከል የሚኖረው መጠቃቀም እንዴት ይሆናል ወይም የሚኖረው ግንኙነት? እንግዲህ በመሰረቱ ቤዚክ የትሬድን ፍልስፍና ስንመለከት ትሬድ ኢንጂን ነው፣ ሞተር ነው። በንግድ ገበያ ላይ የተሰማሩ ሀገሮች በሙሉ ከጥንት ከንግድ ስርዓት ጀምሮ የእድገት መሰረታቸው ንግድ ነው። ሀገር ውስጥ ገና ኮንሱመር ባልደቨሎፕ ባላረገበት ሁኔታ አገራቸው ውስጥ ብቻ ሰርተው አገር ዴቭሎፕ ሊያደርጉ አይችሉም። ይሄ ትልቁ ለእኛ የሚያሳየን የእነ አራቱ ታይገር ሀገሮች እድገት ትሬድ በመክፈታቸው ነው። ቻይናን ስናየው ትሬድ ውስጥ ኢንቮልቭ በማድረጓ ነው በብዛት ያደጋችሁ። ማለት መርቸንዳይዝ ትሬድ ላይ ዶሚነንት ሆና እየሰራች ያለችው ቻይና በዚህ ነገር ነው። ትሬድ አደገ አላደገ አይልም። ለማሳደግ ግን ኢንጂን ነው። ያደጉ ሀገሮችን ይጠቀሙበታል። ያላደጉት ሀገሮች ደግሞ ትልቅ ቤኔፊት ነው የሚያመጣው። በዚህም ብዙ ጀሪዎች ደብሎፕ ሆነዋል። ከአድ ዓመት ምዝ ጀምሮ ቀጥሎሮ ካርዶም ጽፎታል። ኮምፓሬቲቭ አድቫንቴጅ ላይ ከትሎ እነ ግራቪቲ ቴሪ እነንዶጅነስ ቴሪ አሉ። የአፍሪካ እንደሚታየኝ በግራቪቲ ቴሪ ይሰራለምን። ኢትዮጵያ ከኬንያ፣ ኢትዮጵያ ከታንዜኒያ፣ ኢትዮጵያ እዚ ውስጥ ካሉ ሀገሮች ጋራ ለምሳሌ ቅርበት ስላላት የትራንስፖርቴሽን ኮስት የለም። ብዙም የሚያስቸግራቸው ነገር የለም። የካልቸራል ቫሪዬሽኑ በጣም ትንሽ ነው። በዚህ የተነሳ ትሬድ ይጠቅማቸዋል እንጂ አይጎዳቸውም። አድማጮች፣ ባለፈው ሳምንት እሁድ ስለተፈረመው የአፍሪቃ የነጻ ገበያ ስምምነት ከአቶ ኢዮብ ኃይሌ ጋር የተደረገው ቃለ መጠይቅ አላበቃም። ሁለተኛውና የመጨረሻው ክፍል በመጭው ሰኞ ይቀርባል። እስከዛው ግን በደህና ቆየ ነው። አመሰግናለሁ አዳነች። ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ነው። ተፈሪ መኮንን ቀዳማዊ ኃይለ ሥላሴ በሕይወት ቢኖሩ ኖሮ ዛሬ ልክ 137 ዓመታቸውን ይደፍኑ ነበር። ፍራንክ ሲናትራ በዩናይትድ ስቴትስ ሰንጠረዥ ላይ አንደኛ የሆነለትን ስትሬንጀርስ ኢን ዘ ናይት የሌሊት ባዕዳን አልበሙን ያወጣው ዛሬ ልክ የዛሬ 53 ዓመት ነበረ እንደው Before the night was through, something in your eyes, was so in a, in a, in a, something, something in your was, a, smile was so exciting. Something in my heart.